ቫይረሱ ያው ኮሮና ቫይረስ ነው ኮቪድ ናይንቲን ዓለም ላይ ሁሉ ያመጣው ያን በሽታ የቀሰቀሰው ያመጣው ቫይረስ ማለት ነው። ቫይረስ በተፈጥሮ ሁሉም አይነት ቫይረስ ይቀያየራል በጊዜና በቦታ በስፍራ ሲታዩ ማንኛውም ቫይረስ ይቀያየራል፣ ራሱን ራሱን ይለውጣል። ሕክምና ቋንቋ ሚቴሽን የምንለው እና ይህ ሚቴሽን ሁሉ ጊዜ የሚሆን ነገር ነው። ኮሮና ቫይረስ ግን ዓለምን ሁሉ ያጠቃ ስለሆነ እና በብዙ በሰዎች መካከል ስለሚተላለፍ ብዙ በተላለፈ ቁጥር ብዙ ራሱን ይቀይራል ወይም ሚውቴሽኑ እየጨመረ ይመጣል እና ይህንን ነው በዚህ ወረርሽኝ እያየን ያለ ነው። የገዳይነቱ መጠን፣ የሚተላለፍበት መንገድና መሰል ጉዳዮች ላይ ምንድን ነው የሚለየውና አንድ የሚያደርገው ነገር ያው ቅድም እንዳልኩት እንግዲህ ቫይረሱ ያው አንድ ነው። አንድ ቫይረስ ነው። ቫይረስ በተፈጥሮ ራሱን ይቀያይራል። ብዙ ነው የሚቀያየረው፣ በቁጥር ለማስቀመጥ ያስቸግራል። ብዙ ሰዎችን ባጠቃ ቁጥር ብዙ ራሱን እየቀየረ ይሄዳል። ብዙ ግን አዲስ የሚፈጠረው ዝርያ ምንም ለውጥ አያመጣም፣ እንዳለ ይቆያል። አልፎ አልፎ ግን የሚመጣው ዝርያ ደግሞ ከበፊቱ የቫይረስ ጸባይ ትንሽ ይቀይራል። ይህንን አሁን እያየን ያለን በእንግሊዝ ሀገር አዲስ የመጣው ዝርያ በደቡብ አፍሪካ እንደዚሁ ደግሞ የመጣ አንድ ሌላ ዝርያ አለ። በደቡብ አሜሪካ ደግሞ በዚዮ እንደዚሁ ሌላ የታየ ዝርያ። እነኚህ ሶስት ዝርያዎች ስንመለከት በፊት ከነበረው ቫይረስ ጸባያቸው ትንሽ ቀየር ይላል ቀየር የሚልበት ደግሞ ዋናው ሰው ወደ ሰው በመተላለፍ ከበፊቱ ቫይረስ ጸባይ በበለጠ በፍጥነት የመተላለፍ ባህሪ ያላቸው ይህንን በእንግሊዝ ሀገርም ደቡብ አፍሪካም ባለው ዝርያ ላይ ለማየት ተችሏል በተደረገ ጥናት ማለት ነው ስለዚህ ዋናው ልዩነቱ እነ አዲስ የመጡ ዝርያዎች ከበፊቱ ቫይረስ ትንሽ በተለየ ሁኔታ በፍጥነት ከሰው ወደ ሰው የመተላለፍ ባህሪ ያለው። እንግዲህ ይሄ ዜና እየተሰማ ያለው የኮቪድ-19 ክትባቶች መሰራጨት በጀመሩበት አበረታች ጊዜ ላይ ነው። በመሰራጨት ላይ ያሉት ክትባቶች አዳዲሶቹን የኮሮና ቫይረስ ዝርያዎች ስርጭት ለመቆጣጠር ፋይዳ ይኖራቸው ይሆን? ይሄ እንግዲህ ብዙ ጥናት የሚጠይቅ ነው። ምክንያቱም የምናወራው አንድ ቫክሲን አይደለም፣ ብዙ የተለያዩ ክትባቶች አሉ። ለእያንዳንዱ ክትባት ልዩነት ስላላቸው ክትባቶች እርስ በርሳቸው የትኛው ክትባት ለዚህ ለአዲሱ ዝርያዎች ጠቃሚ ናቸው የሚለውን እሱ ጥናት እየተደረገ ነው ያለ እዚህ የአሜሪካን ሀገርኛ በምኖርበት ሀገር ያሉት የሚከፋፈሉት ክትባቶች እስካሁን በተደረገው ጥናት አዲስ የመጡትን ዝርያዎች መከላከል የሚችል እንደሆነ ተደርሶበታል። ግን ብዙ ተጨማሪ ጥናቶች መደረግ አለባቸው ምክንያቱም ቫይረስ እንዳልኩት በየጊዜው ራሱን ስለሚቀይር ሌላ ደግሞ የሚቀይር አይነት ዝርያ ሊፈጠር ስለሚችል እነኚህ ጥናቶች በተደጋጋሚ መካሄድ አለባቸው። ሌሎች ክትባቶች ሌላ ሀገር ደግሞ የሚሰጡት ለነኚህ ዝርያዎች ጋር እንዴት እንደሚሰሩ ራሱን የቻለ ደግሞ ሌላ ጥናት ያስፈልገዋል ማለት ነው። የአዳዲሶቹ የኮሮና ቫይረስ ዝርያዎች መፈጠር የቫይረሱን ስርጭት ለመቆጣጠር የዓለም ሀገራት ቀድሞ የጀመሩት ጥረት አለ፣ በሱ ጥረት ላይ የሚደቅነው ፈተና ወይንም ተጨማሪ ስራ ሲኖር ይሆን? ፈተና ይኖረዋል። አዲስ ዝርያ በመጣ ቁጥር ክትባቱ ብቻ አይደለም መድኃኒቶችም አሉ። እነኛ መድኃኒቶች ይሰራሉ ወይም ምን ያህል ነው የሚሰሩት፣ ለየትኛው ዝርያ ይሆናሉ የሚለው እየተከታተሉ በተደጋጋሚ ጥናት መደረግ አለበት። ይሄ የሩጫ ጉዳይ ነው። ቫይረሱ ራሱን እየቀየረ ሲሮጥ፣ ሳይንሱን ጥናቱን እንደዚሁ አብሮ በፍጥነት አብሮ መሄድ አለበት። ይሄ በተለያዩ ሀገሮች ላይ እየተደረገ ያለ ነው። በፍጥነት በመተላለፉ ላይ አዳዲስ ዝርያዎች ለውጥ ያመጡ ቢሆንም ከዚህ በፊት የሚደረገው የመከላከል የመከላከያ ዘዴዎች ለምሳሌ ማስክ የማድረግ የርቀትን መጠበቅ ፍጥነት ቶሎ ቶሎ እጅን በመታጠብ በሽተኛው ደግሞ የተጠቃ ሰው ካለ ደግሞ በሽተኛውን ከሌሎች ሰዎች በመለየት እነኚህ የሚደረጉት የመከላከያ ዘዴዎች ሁሉ ለሁሉም አይነት ዝርያዎች ይሰራሉ ስለዚህ እነሱን አጥብቆ መከታተልና። ያንን መንገድ መከተል፣ የመከላከያ መንገዶችን መከተል እጅግ በጣም አስፈላጊ ነው። ዶክተር ኤርሚያስ አንድ የመጨረሻ ጥያቄ ላስከትል። ቀደም ብለው እንደተናገሩት እንግዲህ በእንግሊዝ፣ ደቡብ አፍሪካ እና ብራዚል የተለዩ የኮሮና ቫይረስ ዝርያዎች መቀስቀሳቸው ተሰምተዋል። በመጪው ጊዜያትም በተለያዩ ሀገሮች ተጨማሪ ዝርያዎች ሊቀሰቀሱ ይችላሉ። ኢትዮጵያን ጨምሮ ሀገራት ተለዋዋጭ በሆነው ቫይረስ ምክንያት ሊደርስ የሚችል ሰብዓዊ ውድመትን መቀነስ የሚችሉባቸው አደጋ መከላከያዎች ምንድን ምንድን ናቸው? ዋናው አሁን እነኝህን ለመከላከል የሚያስችለው ክትባቱን በተለያዩ ሀገሮች በተለይ በአደጉት ሀገሮች በአሜሪካ፣ በአውሮፓ ክትባቱ በሰፊ ሁኔታ እየተሰጠ እንዳለ የሚታወቅ ነው። ሌላም ሀገሮች ታዳጊ ሀገሮች ውስጥ እንደዚሁ አንዳንድ ቦታ ላይ ክትባቱን የመጀመር አዝማሚያ አለ። ስለዚህ ዋናው የመጀመሪያው የመከላከያው መንገድ በፍጥነት እንዳይዛባ ለመቀነስ ማለት ነው፣ ክትባቱ ነው በጣም እጅግ አስፈላጊ የሚሆነው። ከዛ በተረፈ ደግሞ ሰዎች፣ እያንዳንዱ ሰው ራሱን መከላከል ይችላል። ምንም አይነት ዝርያ፣ ምንም አይነት የቫይረስ አይነት ቢመጣ ሰው ራሱን መከላከል ይችላል። ይህም ደግሞ ምንድን ነው ማስክ በማድረግ ማስክ ማድረግ ብቻ ሳይሆን ማስክን በሚገባ በማድረግ አየር በማስገባ መንገድ ራስን በመሸፈን ማለት ነው። ከሰዎች ራስን ርቀት በመጠበቅ በሽታው የያዘውን ሰው ደግሞ ከሌሎች ሰዎች ጋር እንዳይገናኝ በመከለል እነኝህን ነገሮች በመከታተል አጥብቆ በማድረግ በሽታውን መከላከል ይቻላል ማለት ነው። ዶክተር ኤርሚያስ በላይ፣ ለአሁኑ በአድማጮቼ ስም እጅግ በጣም አመሰግናለሁ። መልካም ምሽት። አመሰግናለሁ። direct from washington